ኢትዮጵያ በጋዜጦች የተሰኘው ዝግጅታችን በሳምንቱ ውስጥ ስለ ኢትዮጵያ ከተጻፉት የተወሰኑትን ጨምቆ ያቀርባል። የሳውዲ አረቢያ የውጭ ሠራተኞችን የማስወጣት ዘመቻ፣ ኢትዮጵያ ሚሊዮነሮችን በማፍራት ፍጥነት ብልጫ ማግኘቷ ተገለጸ፣ የትውልድ ኢትዮጵያ እስራኤላውያንን ደም አለመቀበል ተቃውሞ አስነሳ በሚሉት ላይ ነው የዛሬው ኢትዮጵያ በጋዜጦች ዝግጅታችን የሚያተኩረው። ለጋርዲያን የተባለው ድረገጽ ያወጣው ጽሑፍ ሳውዲ አረቢያ ከውጭ ሀገራት የገቡ ሰራተኞችን ለማስወጣት በወሰደችው ውሳኔ መሰረት ሁለት ሚሊዮን የሚሆኑ ከሀገር ይወጣሉ ይላል። ሳውዲ አረቢያ ሕጋዊ ፈቃድ የሌላቸው ፈላሽ ሰራተኞችን አስወጥታ ሕጋዊ ፈቃድ ያላቸውን በመቆጣጠር ዜጎቿን በስራው ለማሰማራት በጀመረችው ዘመቻ መሰረት በኢትዮጵያውያን ላይ የተፈጸመው አፈሳ ወደ ተቃውሞ በመለወጡ ሁለት ወይም ሶስት ኢትዮጵያውያን ተገድሏል ይላል ዘገባው። እስከ ቅርብ ጊዜ በነበረው ሁኔታ ከሀገሪቱ 30 ሚሊዮን ነዋሪዎች ከ9 ሚሊዮን በላይ የሚሆኑት የውጭ ተወላጆች ናቸው የነበሩት። ባለፈው ግንቦት ወር የማባረር ዘመቻ ከተጀመረበት ጊዜ አንስቶ አንድ ሚሊዮን የሚሆኑ ባንግላዴሻውያን፣ ህንዳውያን፣ ፊሊፒኖዎች፣ ፓኪስታናውያን፣ የመናውያንና ኔፓላውያን ከሀገሪቱ ወጥተዋል። በጥቂት ወራት ውስጥ ሁለት ሚሊዮን የሚሆኑ የውጭ ተወላጅ ሰራተኞች ከሀገሪቱ ይወጣሉ። ከአስራ አራት ሀገሮች የሄዱ ህጋዊ የመኖሪያ ፈቃድ የሌላቸው ሰራተኞች ታስረዋል። ይሁንና አብዛኞቹ በየመን በኩል የገቡት ኢትዮጵያውያን ወንጀለኞች ተደርገው ይታያሉ ሲል ዘ ጋርዲያን የተባለው ድረገጽ ጠቁሟል። አያይዘውም ጽሑፉ ኢትዮጵያውያን በበኩላቸው ንብረታቸው እንደተዘረፈና እንደተደበደቡ የሳውዲ ቀጣሪዎቻቸው እንደሚያሰቃዩቸው ይናገራሉ። በተለያዩ ሀገሮች በሚገኙት የሳውዲ አረቢያ ኤምባሲዎች በኢትዮጵያውያን ላይ ደረሰ የተባለውን በደል በመቃወም ሰልፎች ተካሂደዋል። ተፈጸመ የተባለው በደልም በመደበኛና በማኅበረሰባዊ ሚዲያ ሰፊ ሽፋን አግኝቷል ይላል። ሳውዲ አረቢያ በርካሽ የውጭ ጉልበት መገልገል የጀመረችው እንደ አውሮፓ አቆጣጠር በ1970 ዓመታት አጋማሽ ገደማ ላይ ነው። የነዳይ ዘይት ሀብቷ በተገኘበት ወቅት ማለት ነው። ከቅርብ ዓመታት ወዲህ ግን የሀገሪቱን ኢኮኖሚ አቅጣጫ የሚያስትና ወጣቶችን ከስራ ገበያ የሚያርቅ ትልቅ ችግር ተደርጎ መታየት ጀምሯል። መንግስት ግን እስካለፈው መጋቢት ወር በነበረው ጊዜ እንዳላየና እንዳልሰማ ሆነ ቆይቷል። ለብዙ ችግሮችና ወከባዎች ምክንያት የሆነው የተያዥ ስርዓትም ይሻሻል ወይም ይለወጥ እንደሆነ ከጊዜ ጋር እንደሚታይ ደጋርዲያን ላይ የወጣው ጽሑፍ ገልጿል። በሳውዲ አረቢያ በመካሄድ ላይ ያለው የውጭ ተወላጅ ሰራተኞችን የማባረር ዘመቻ በሀገሪቱ ላይ ችግር ማስከተሉ አልቀረም። የህንፃ ሥራ ቦታዎች ባዶ ቀርተዋል። አስከሬኖችን የሚያጥብ የለም። አንዳንድ ትምህርት ቤቶች ጠባቂ አጥተው ተዘግተዋል። ጅዳ ላይ ዐይነ ምድር በሚጠራቀምበት አካባቢ በጽዳት ስራ ላይ ተሰማርተው የነበሩት የውጭ ተወላጆች ፖሊሶች መጡ ሲባል ጥለው በመሄዳቸው አንድ የዐይነ ምድር ታንክ ሞልቶ በአስከፊ ሁኔታ ፈሰሰ። ቆሻሻም በየቦታው ተከምሯል። መካከለኛ ገቢ ያላቸው የሀገሪቱ ተወላጆች ሰራተኞቻቸውና ሾፌሮቻቸው ስለሄዱባቸው እያማረሩ ነው። በሀገሪቱ ያሉት ኤምባሲዎች ከሳውዲ ለመውጣት ሰነዶችን በሚጠይቁ ሰዎች ተጥለቅልቀዋል። በሚገባ ታስቦበት የተወሰደ እርምጃ ባለመሆኑ ቀውስ እንደሚያስከትል እሙን ነበር። ይህ የሚያሳየውም የአሰራር ብቃት ጉድለት መኖሩን ነው ሲሉ አንድ አውሮፓዊ የሳውዲ አረቢያ ነዋሪ እንደተናገሩ ደጋርዲያን ላይ የወጣው ዘገባ ጠቅሷል። ሳውዲ አረቢያ ውስጥ በውጭ ሀገራት ተወላጆች ሲሰሩ የቆዩት የሥራ አይነቶች ዝቅተኛ ሥራ ብቻ አይደሉም። አይኤምኤፍ ማለት ዓለም አቀፍ የገንዘብ ድርጅት በቅርቡ ባወጣው ሀዝ ካለፉት አራት ዓመታት ወዲህ ከተፈጠሩት ሁለት ሚሊዮን የሥራ ቦታዎች አንድ ነጥብ አምስት ሚሊዮን የሚሆነው የውጭ ተወላጆች ናቸው የተሰማሩበት። የውጭ ተወላጆች ናቸው መላውን የሀገሪቱ ኢኮኖሚ የሚቆጣጠሩት ሲል ዘ ጋርዲያን ላይ የወጣው ዘገባ አውስቷል። በሌላ በኩል ደግሞ ዘ ጋርዲያን ላይ የወጣ ሌላ ጽሑፍ ኢትዮጵያ ሚሊዮነሮችን በማፍራት ፍጥነቷ የአፍሪካ አንበሳ በሚል እየተሞገሰች ነው ይላል። ኢትዮጵያ ከአስርተ ዓመት የኢኮኖሚ እድገት በኋላ በአፍሪካ አንበሳነት እየተሞገሰች ነው መሰረቱ። ብሪታንያና ደቡብ አፍሪቃ የሆነው ኒው ወርልድ ዌልት የተባለ ስለ ሀብት ጥናት የሚያካሄደው ተቋም ከስድስት ዓመታት በፊት በሚሊዮኖች ዶላር የሚቆጠር ሀብት ያላቸው ኢትዮጵያውያን ቁጥር አንድ ሺ ሶስት መቶ ነው የነበረው፣ እስካለፈው መስከረም ወር ግን ሁለት ሺ ሰባት መቶ ደርሷል ይላል። ይህ አሐዝም ኢትዮጵያ በሚሊዮነሮች ብዛት ከአንጎላ በ68 ከመቶ እንደምትልቅም የሚሊዮነሮቿ ብዛት በአምሳ አንድ ከመቶ ከጨመረው ታንዜኒያም ኢትዮጵያ እንደላቀች፣ ላቀች ዛምቢያና ጋና ደግሞ ከአምስቱ ቁንጮዎች ውስጥ እንደሚፈረጁ በጋርዲያን ላይ የወጣው ዘገባ ጠቅሷል። በጥናቱ መሠረት የኢትዮጵያ ሚሊዮነሮች ብዛት በፍጥነት መጨመር ከአጠቃላይ የሀገሪቱ ዓመታዊ ገቢ እድገት ጋር የተሳሰረ እንደሆነ ጥናቱ ጠቁሟል። ባለፉት ስድስት ዓመታት ውስጥ የኢትዮጵያ አጠቃላይ ዓመታዊ ገቢ በ93 ከመቶ ማደጉን ቀጥላ የተፈረጀችው ግብፅ ዓመታዊ ገቢ በ81 ከመቶ፣ የአንጎላ ደግሞ በ61 ከመቶ ማደጉን የኒው ወርልድ ዌልት ጥናት ያመለክታል። ጥናቱ አያይዞም ኢትዮጵያ ከዝቅተኛ መሠረት የተነሳች በመሆኗ የሀገሪቱ ዓመታዊ ነፍስ ወከፍ ገቢ 470 ዶላር ብቻ ሲሆን፣ የግብፅ 3187 ዶላር፣ የደቡብ አፍሪቃ ደግሞ 7508 ዶላር ነው። የሚሊዮነሮች ቁጥር እየተበራከተ መሄድ እንዳለ ሆኖ ከሕዝቡ ብዛት አንጻር ሲታይ ጥቂት እንደሆነ በማህበረሰባዊ ችግር መፍትሔ ፍለጋ ተግባር የተሰማሩት አቶ አማራ አበባው እንዳስገነዘበው ደ ጋርዲያን ላይ የወጣው ጽሑፍ ያወሳል። ጥቂቶች የመጠቁ ቢኖሩም እንደ ሌሎቹ ሀገሮች ሁሉ አብዛኛው የሀገሪቱ ሕዝብ በዝቅተኛ የኑሮ ደረጃ ነው የሚገኘው። ጥረው ግረው ሚሊዮነሮች ለመሆን የበቁ ሰዎች እንዳሉ ሁሉ የገንዘብ ምንጫቸው ምን እንደሆነ የማይታወቅም አሉ፣ በህዝቡ ዘንድም ጥርጣሬ ሊያሳድር ይችላል ሲሉ አቶ አማረ አበባው እንዳስረዱ በጋርዲያን ላይ የወጣው ጽሑፍ አስነብቧል። ኒውዮርክ ታይምስ ጋዜጣ ላይ የወጣ አንድ ጽሑፍ ደግሞ ዩናይትድ ስቴትስ በኢትዮጵያ ላይ ተጽዕኖ ለማሳደር የሚችል አገር ብትሆንም እስክንድር ነጋን የመሳሰሉትን የፖለቲካ እስረኞች ለማስፈታት አልተጠቀመችበትም ይላል። ጂውሽ ፕሬስ የተባለ ድረገጽ በበኩሉ አንድ ከእስራኤል ክሰነት ወይም ምክር ቤት የደም ልገሳ ለመውሰድ የሄደ ቡድን ትውልድ ኢትዮጵያ ከሆኑ እስራኤላዊት የምክር ቤት አባል ደም አልወስድም በማለቱ ከምክር ቤቱ ሕንፃ እንደተባረረ ዘግቧል። ደም ለመውሰድ የሄደው ቡድን የሚሰራው የሀገሪቱ የጤና ጥበቃ ሚኒስቴር ባወጣው መመሪያ መሰረት እንደሆነም ዘገባው ጨምሮ ገልጿል። ትውልድ ኢትዮጵያ የሆኑት የምክር ቤት አባል በበኩላቸው ቁጣዬ ደምሽን አንወስድም ባለኝ ቡድን ላይ ሳይሆን መመሪያውን ባወጣው መስሪያ ቤት ላይ ነው ብለዋል። የእስራኤል የገንዘብ ሚኒስትር ያየር ላፒድ ቡድኑን ክፉኛ ነቅፈዋል። የጤና ሚኒስትር ያኤል ጀርመን ደግሞ ከመስሪያ ቤታቸው የተላከውን ቡድን ወደ መጣበት አውቶቡስ እንዲመለስ አባረሩት። ኢትዮጵያውያን እስራኤል ከገቡ 25 ዓመታት ያለፈ ቢሆንም ደም እንዳይሰጡ መከልከሉ የሚያስገርም ነው ማለታቸውን ጂውሽ ፕሬስ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የእስራኤል ፕሬዚደንት ሽሞን ፐሬዝም እስራኤል ውስጥ በደሞች መካከል ልዩነት መፍጠር ክልክል ነው፣ ሁሉም የእስራኤል ዜጎች እኩል ናቸውና ሲሉ በቁጣ እንደተናገሩ ጅዊሽ ፕሬስ ድረገጽ ዘግቧል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።